የዩናይትድ ስቴትስ ባለሙያዎች እና ባለሀብቶች በኢትዮጵያ ነዋያቸውን እንዲያፈሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አድርገዋል። በርካታ ኩባንያዎችን ለመሳብ የኢንቨስትመንት ሁኔታዎች መመቻቸት እንዳለባቸው የተናገሩት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በበኩላቸው ጠቅላይ ሚኒስትሩ አስተማማኝ የቴሌኮሚኒኬሽንስ አገልግሎት እንዲያመቻቹ ጠይቀዋል። እስክንድር ፍሬው ተከታዩን ዘገባ ይዟል። የንግድ ኩባንያዎች የጋራ ምክር ቤት ለአፍሪካ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው ተቋም ያዘጋጀው የዩናይትድ ስቴትስና የአፍሪካ አስረኛው የንግድ ጉባኤ በአዲስ አበባ ተጀምሯል። በዩናይትድ ስቴትስና በአፍሪካ መካከል ንግድና ኢንቨስትመንትን ለማበረታታት እንደ አውሮፓውያን አቆጣጠር በ1993 የተቋቋመውና 180 ኩባንያዎችን በአባልነት ያቀፈው ምክር ቤቱ ባዘጋጀው በዚህ ጉባኤም ከ1200 በላይ ሰዎች መገኘታቸው ተገልጿል። ዛሬ ጠዋት በጉባኤው መክፈቻ ላይ የተደረጉት ንግግሮችም የዩናይትድ ስቴትስ ኩባንያዎች መዋለነዋያቸውን በአፍሪካ ማፍሰስ በሚችሉበት ሁኔታ ላይ ያተኮረ ነበር። ከተናጋሪዎቹ አንዱ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝም የዩናይትድ ስቴትስ ኩባንያዎች በኢትዮጵያ መዋለነዋያቸውን እንዲያፈሱ ጠይቀዋል። ኢንዲድ ኦን ቢሃፍ ኦፍ ዘ ኢትዮጵያን ጎቨርንመንት አይ ኢንቫይት ዩ ኦል ቱ ኢንቨስት ኢን ዘ ኦፖርቹኒቲስ ዊ ሃቭ ቱ ኦፈር ያሉትን የንግድ አማራጮች ተጠቅማችሁ መዋለ ነዋያችሁን እንድታፈሱ በኢትዮጵያ መንግሥት ስም እጋብዛለሁ። ኢኮኖሚያችንን ለመለወጥና ፈጣን የኢኮኖሚ እድገት ማስመዝገባችንን ለመቀጠል እንዲሁም ያለንን ዕቅድ ለማሳካት በ2025 መካከለኛ ገቢ ካላቸው አገሮች ደረጃ ለመድረስ ታግዙን ዘንድ ታስፈልጉናላችሁ። ያ እናንተንም ተጠቃሚ እንደሚያደርግ ጽኑ እምነቴ ነው። ጠቅላይ ሚኒስትሩ በዚሁ ንግግራቸው የዩናይትድ ስቴትስ ኩባንያዎች ወደ ኢትዮጵያ ቢመጡ ምቹ ሁኔታዎች መኖራቸውን አብራርተዋል። ከእርሳቸው ቀድመው የተናገሩት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ግን በተለይ በቴሌኮም ዘርፍ ክፍተት መኖሩን ተናግረዋል። Mr. Prime Minister, we need reliable telecom. Every business person says that to me about doing business here in Ethiopia. ክቡር ጠቅላይ ሚኒስትር፣ በሀገሮ አስተማማኝ የሆነ የቴሌኮሚኒኬሽን አገልግሎት እንዲኖር ያስፈልጋል። በኢትዮጵያ መዋለ ንዋይ ማፍሰስ የሚፈልግ ሰው ሁሉ ይህንን ይነግረኛል። እዚህ ሀገር እንደ ገባን ብላክ ቤሪዎቻችን ሁሉ መስራት ያቆማሉ። እናም ኩባንያዎች በኢትዮጵያ መስራት ይችሉ ዘንድ የቴሌኮሚኒኬሽን አገልግሎት ያስፈልጋቸዋል። ፕሬዝደንት ኦባማ ባለፈው አመት ወደዚህ ወደ ኢትዮጵያ በመጡ ጊዜ ከነበረን ውይይት አንዱ ይህ ነው። እናም በቴሌኮም አገልግሎት መገናኘት ይችሉ ዘንድ ከግሉ ዘርፍ ጋር እንዲሰሩ በድጋሚ ለርሶ ጥያቄ ናቀርባለሁ። ይሄ የተሳሰረ ዓለም አቀፍ ማህበረሰብ ነው። የኢትዮጵያ መንግስት የዜጎችን የመረጃ ልውውጥ እንደሚከታተል የሚከሱ አንዳንድ ወገኖች ብላክ ቤሪ በትክክል የማይሰራው ለዚህ አይነቱ ሁኔታ ስለማይመች እንደሆነ ይገልጻሉ። በዚያው መድረክ ላይ ምላሽ የሰጡት ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ግን ከኩባንያው ጋር ያላለቁ ውይይቶች መኖራቸውን ያስረዱት ግቡርነቶ ብላክቤሪን በተመለከተ ላነሱት ጥያቄ በብላክቤሪና በኢትዮጵያ ቴሌኮም መካከል ያሉትን ልዩነቶች ለመፍታት ኩባንያው ጋር እየተደራደርን ነው። ከዚህ በተረፈ ሌሎቹ የቴሌኮም ኩባንያዎች ሁሉ በኢትዮጵያ አብረውን እየሰሩ ይገኛሉ። የዩናይትድ ስቴትስና የአፍሪካ የንግድ ጉባኤ ለአራት ቀናት የሚቆይ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ